በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ መስከረም 17 2014 ዓ.ም ዝግጅታችን ጀመረ። በዓሉን እያከበራችሁ ላሉ ሁሉ እንኳን ለብርሃነ መስቀሉ አደረሳችሁ። አሁን ደግሞ ፈቅዶልን እግዚአብሔር ደግሞ እንዲበዛ ብለን ደግሞ እያከበርን ነው። መንፈሳዊም ነገር ማቅረባችን ወይም መዘመራችን አመስገናችን አይቀርም። ታማ ትንሽ ሰው ትንሽ ሐዘን አዝኗል ማለት። የብርሃነ መስቀል በሰላም አደረሳችሁ። ሀገራችንን ሰላም ያድርግልን። ሪፖርት ሪፖርተሮቻችን ከተለያዩ አካባቢዎች ያጠናቀሯቸውን ዘገባዎች ይዘንላችኋል በምሽቱ ዝግጅታችን እናስደምጣችኋለን። ዝግጅቶቻችንን በዌብሳይታችን አምሀሪክ ዶት ቪኦኤ ኒውስ ዶት ኮም በፌስቡክ አት ቪኦኤ አምሀሪክ ላይ በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሀዱ ራዲዮ ዘጠና አራት ነጥብ ሶስት ላይ ታገኙናላችሁ። ጤና ይስጥልን፣ የተከበራችሁ አድማጮቻችን። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። በተጨማሪም ደግሞ በዋሽንግተን ዲሲ በሚገኘው የዝግጅት ክፍላችንና በየስፍራው ሆነው ዘገባዎችን ካጠናቀሩልን ዘጋቢዎቻችን ጋር በመሆን እስከ ምሽቱ አራት ሰዓት አብረናችሁ እንቆያለን። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ ሲያከብሩ እንኳን ለብርሃነ መስቀሉ አደረሳችሁ። ጤና ይሽጥልን አድማጮች፣ የምሽቱን ዜና የማሰማችሁ ደረጀ ደስታ ነኝ። ባለፈው ዓመት በኮቪድ-19 ወረርሽኝ የተነሳ ኬንያ ከቱሪዝም ዘርፍ የአንድ ቢሊዮን ዶላር ገቢ የቀረባት መሆኑን አስታወቀች። ይሁን እንጂ የክትባቱ መርሃ ግብር እየተፋጠነ ከመጣ ሰራተኞቹ ከኪሳራው ፈጥነው እንደሚያገግሙ ማስታወቃቸውን ሮይተርስ ዘግበዋል። የሩዋንዳ መንግስት ቃል አቀባይ የሩዋንዳ ወታደሮች ወደ ሞዛምቢክ ዘልቀው የገቡት በሁለቱ አገሮች መካከል በተደረገው ስምምነት ነው አሉ። ቃል አቀባዩ ዮላንዳ ማኮሎ የሩዋንዳ ወታደሮች ከሞዛምቢክ ይውጡ የሚለው ማንኛውም ውሳኔ ተግባራዊ መደረግ ያለበት በሁለቱ አገሮች፣ በሞዛምቢክ ፕሬዝደንት ፊሊፕ ነዩሲና በፕሬዝደንት ፖል ካጋሜ ውሳኔ ብቻ ነው ብለዋል። ፕሬዝደንት ካጋሜ ወደ አንድ ሺህ የሚጠጉ ወታደሮችን ከሞዛምቢክ ወታደራዊ ኃይሎችና እስላማዊ አማጽያንን ለመመከት ከሚሰሩት ከደቡብ አፍሪካ የልማት ማህበረሰብ አባላት ጋር እንዲሰሩ ወደ ሞዛምቢኩ ካቦ ደጋልዶ ግዛት ባለፈው ሐምሌ ወር መላካቸውን ተናግረዋል። ቃል አቀባዩ ለቪኦኤ ጨምረው እንደገለጹት የጋራ ወታደራዊ ዘመቻው ሰዎች ወደ ሰላማዊ ህይወታቸው እንዲመለሱ የረዳ መሆኑን ገልጸዋል። በቱኒዚያ ዋና ከተማ በትናንትናው እለት በብዙ ሺህ የሚቆጠሩ ሰዎች ስልጣን እያከማችው ነው ያሏቸውን ፕሬዚደንት ኪያስ ሰኢድን በመቃወም ከስልጣን እንዲወርዱ በመጠየቅ አደባባይ ወጥተዋል። ፕሬዚደንቱ ወደ ስልጣን ከመጡ ወዲህ በዚህ መጠን የተቀሰቀሰ ህዝባዊ ቁጣ ሲገጥማቸው የመጀመሪያው ነው ተብሏል። ፕሬዝደንቱ እንደ ኤሮፓ አቆጣጠር በ2014 የወጣውን አብዛኛውን ህገ መንግስት ወደ ጎን በመተው ጠቅላይ ሚኒስትራቸውን ካባረሩና ምክር ቤቱን ከበተኑ ሁለት ወር በኋላ ለራሳቸው ሙሉ ስልጣን የሚሰጣቸውን ህግ አውጥተዋል። ሰልፈኞቹም መፈንቅለ መንግስቱ እንዲቀር እንፈልጋለን በማለት አደባባይ ወጥተዋል። በቱኒዚያ እየታየ ያለው ነገር እንደ ኤሮፓ አቆጣጠር በ2011 ለተቀጣጠለው የአረብ አብዮት መነሻ በሆነው የለውጥ እንቅስቃሴ የተገኙትን ዲሞክራሲያዊ ውጤቶች ያደበዘዘው መሆኑን ተንታኞች ተናግረዋል። ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። የፕሬዝደንት ባይደን የደህንነት አማካሪ ጄክ ሱሊቨን በየመን ያለው የእርስ በርስ ጦርነት እንዲቆምና የተኩስ አቁሙ ግፊት ለማድረግ ወደ ሳውዲ አረቢያ ይበራሉ። ሱሊቫን ከልዑል አልጋ ወራሽ መሐመድ ቢን ሳልማን ጋር በመገናኘት የመን ውስጥ በሳውዲ አረቢያና በየመኑ የሁቲ አማጽያን መካከል የተኩስ አቁም እንዲደረግ በሚቻልበት ሁኔታ ይነጋገራሉ ሲሉ ስማቸውን ያልገለጹ አንድ ባለስልጣን ለአሶሼትድ ፕሬስ ተናግረዋል። ዛሬ ወደ ሳውዲ የሚያቀኑት ሱሊቫን ወደ ሳውዲ አረቢያ የተጓዙ የመጀመሪያው የባይደን አስተዳደር ከፍተኛው ባለስልጣን ናቸው ተብሏል። በዋሽንግተን ፖስት ጋዜጠኛ ጀማል ካሾጊ ግድያ የሳውዲው ልዑል እጃቸው ያለበት መሆኑን የሲአይን ሪፖርት ይፋ ካደረገ በኋላ ዋይት ሀውስ ከልዑሉ ጋር ያለው ግንኙነት በርቀት የተወሰነ መሆኑ ይታወቃል። በጀርመን ተሰናባቿን ቻንስለር አንጀላ መርኬልን ለመተካት የፖለቲካ ፓርቲዎች እያደረጉት ባለው ግብግብ ግራ ዘመሞቹ ሶሻል ዲሞክራቶች እያሸነፉ መሆኑን ቀዳሚ ውጤቶች እያሳዩ ነው። የአሜሪካን ድምፅ ዘገባ ስምኝሽ የቆየ ታቀርበዋለች። እሁድ ዕለት በጀርመን በተካሄደው ምርጫ የሶሻል ዲሞክራት ፓርቲዎቹ 25.7 ከመቶ ድምፅ ያገኙ ሲሆን የማርኬል ቀኝ ዘመም ክርስቲያን ዲሞክራቲክ ዩኒየን ደግሞ 24.1 ከመቶ ድምፅ አግኝቷል። የክርስቲያን ዲሞክራቲክ ዩኒየን ፓርቲ አባል የሆኑት የጀርመን ከተማ አስተዳዳሪ አርሚን ላስቼት እና ሶሻል ዲሞክራቶችን የሚወክሉት ተሰናባቹ የገንዘብ ሚኒስትር እንዲሁም ምክትል ቻንስለር የነበሩት ኦላፍ ሾልስ ደግሞ ማርኬል ከ16 ዓመታት በኋላ ከቻንስለርነት ስልጣናቸው ሲወርዱ የአውሮፓ ትልቁ የኢኮኖሚ እምብርት የሆነችውን ሀገር ለማስተዳደር ትንቅንቅ ይዘዋል። ሾትስ እሁድለት ባደረጉት ንግግር የምርጫው ውጤት የሚያሳየው እሳቸው የሚወክሉት ፓርቲ ለጀርመን ጥሩና ሁሉንም ያማከለ መንግስት እንዲመሰርት ኃላፊነት እንደተጣለበት ነው ብለዋል። ሁለቱም ተፎካካሪዎች ትንንሽ የፖለቲካ ፓርቲዎችን በመጋበዝ ለመምራት የሚያስችላቸውን ጥምረት እንደሚመሰርቱ ያስታወቁ ሲሆን አዲሱ የፈረንጆቹ አመት ከመግባቱ በፊት መንግስት ለመመስረት ጥረት እንደሚያደርጉም ተናግረዋል። ድጋፍ ለማግኘት ትኩረት ከተደረገባቸው ፓርቲዎች መካከል በአካባቢ ጥበቃ ላይ ትልቅ ትኩረት የሚያደርገው አረንጓዴ ፓርቲ አንዱ ሲሆን በሁዱ ምርጫ 14.8 ከመቶ ድምጽ በማግኘት ሶስተኛ ደረጃ ላይ ይገኛል። በተጨማሪም 11.5 ከመቶ ድምጽ በማግኘት አራተኛ ሆኖ ያጠናቀቀውና የንግድ ስራን አጥብቆ የሚደግፈው ፍሪ ዲሞክራትስ የተሰኘው ፓርቲም እንዲሁ ጥምረት ለመፍጠር ትኩረት ተደርጎበታል። በጀርመን ተተኪ መሪ እስከሚመረጥ ድረስ ማርኬል ጊዜያዊ ጠባቂ በመሆን ስልጣን ላይ የሚቆዩ መሆኑ ታውቋል። በመጨረሻም ወደ ዓለም የኮቪድ-19 ዜና እናልፋለን። በኒውዮርክ ለሚገኙ ሆስፒታሎችና በአረጋውያን መንከባከቢያ ተቋማት ወይም ነርሲንግ ሆም ውስጥ ለሚሰሩት የጤና ሰራተኞች በሙሉ እንዲከተቡ በግዛቲቱ መንግስት የተቀመጠው ቀነ ገደብ በዛሬው ዕለት ያበቃል። ከዚህ ውጪ ቤት ውስጥ የሚሰጠውን የጤና እንክብካቤ የሚሰጡና በሌሎች ሆስፒታሎችና የጤና ተቋማት የሚሰሩ ሌሎች ሰራተኞች ደግሞ እስከ መስከረም 27 ድረስ መከተብ ይኖርባቸዋል። የኒውዮርክ ገዢ ካቲ ሆቹል የተቀመጠውን መመሪያና የክትባት ቀነ ገደብ ባለማክበር የማይከተቡ የጤናው ዘርፍ ሰራተኞችን መቆጣጠር የሚያስችል ችግር ቢኖር በሕክምናው ስልጠና ያላቸው የብሔራዊ ክብር ዘብ አባላትን እንደሚያሰማሩ አስታውቀዋል። በቂ የሐኪም ማረጋገጫ ሳይኖራቸው ክትባቱን መውሰድ ያልፈለጉ ሰዎች ከስራቸው የሚታገዱና የሥራ መፈለጊያ ጥቅማ ጥቅሞችንም እንደማያገኙ የክልሉ ገዢ ጽሕፈት ቤት ባወጣው መግለጫ አስታውቋል። እስከ መስከረም ሀያ ሁለት ድረስ በኒውዮርክ ከሚገኙት ሆስፒታሎች በሙሉ የተከተቡት ሰራተኞች ሰማኒያ አራት ከመቶ መሆናቸውም ተመልክተዋል። ለምሽቱ ዜና የተመደበው ሰዓት በዚህ አበቃ። ደረጀ ደስታን ለዓለም ዜናዎቹ እናመሰግናለን። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት በቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ መስከረም 17 2014 ዓ.ም ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት። አድማጮች ናይል ሳት ቀደም ሲል ፕሮግራማችንን የምናስተላልፍበት መስመር ነው። አሁን በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈው ነው የምትከታተሉት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ እየተላለፈ ይገኛል። በተጨማሪም ከሰኞ እስከ አርብ አሀዱ ራዲዮ 94 ነጥብ 3 ላይ እንደመጣለን። አሁን ለዕለቱ ወደ ያዝ ነው አብይ ርዕስ እንውሰዳችሁ ትግራይ ውስጥ ተፈጥረዋል የተባሉ ኢሰብአዊ አድራጎቶች ክሶችን የፈጠራና የፕሮፓጋንዳ ማራገብ ሲሉ የጠሩት የኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ያለፈው ዓመት ለብዙ ኢትዮጵያውያን ፈተናዎች እንዲሁም የስኬት ዓመት እንደነበር ለዓለም መሪዎች ተናግረዋል። የኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ለተባበሩት መንግስታት ድርጅት ሰባ ስድስተኛ ጠቅላላ ጉባኤ ኒውዮርክ ላይ ባደረጉት ንግግር ዓለም አቀፉን ማህበረሰብ በጣልቃ ገብነት ከሰው ሀገራቸውን ከማዋከብ እንዲቆጠቡ አሳስበዋል። ሰለሞን አባተ ዝርዝር አለው። ክቡር ፕሬዝዳንት፣ ከሁሉ አስቀድሜ የ76ኛው የተባበሩ መንግስታት ድርጅት ጠቅላላ ጉባኤ ፕሬዝዳንት ሆነው በመመረጦ እርስዎንና እህት አገር ማልዲቭን እንኳን ደስ አላችሁ ለማለት እወዳለሁ። የሰባ አምስተኛውን ጠቅላላ ጉባኤ ስርዓት በብቃት ለመሩት ለክቡር ቮልካን ቦስኪርም አድናቆቴን እገልጻለሁ። ከዚህ በተጨማሪም የተባበሩ መንግስታት ድርጅትን ለማገልገል ከፍተኛ በሆነ ድጋፍ በድጋሜ ለተመረጡት ዋና ጸሐፊ አንቶኒዮ ጉተሬዝም እንኳን ደስ አለዎት ለማለት እሻለሁ። በዓለም አቀፍ ደረጃ የኮቪድ-19 ወረርሽኝ ስጋት በሆነበት ወቅት ተቀብሎ ላስተናገደን ሀገርም ምስጋና አቀርባለሁ። ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን በንግግራቸው መጀመሪያ ላይ አድናቆታቸውን ከገለጹላቸውና ምስጋና ካቀረቡላቸው መካከል የኮቪድ-19 ክትባትን የሰሩ ተመራማሪዎችና መሐንዲሶችም ይገኙበታል። አይ ላይክ ቱ ቴክ አ ሞመንት to applaud the scientists, engineers, and everyone who have played. እርሳቸው የክትባት ብሔረተኛነት ባሉት ምክንያት የሌሎች ትራፊ ጠባቂ በመሆኗ እዚህ ግባ የማይባል መጠን ያለው ክትባት ብቻ ለማግኘት መገደዷን ጠቁመዋል። በኮቪድ-19 ምክንያት እጅግ የተጎዳው በመልማት ላይ ያሉ ሀገሮች ምጣኔ ሀብትም ትርጉም ባለው ድጋፍና ገንዘብ ነክ እርምጃዎች መላ ሊበጅለት እንደሚገባ አሳስበዋል። በዚህ ወረርሽኝ ተነጥሎ መጠበቅ ወይንም ደህና መሆን አይቻልም። ሁሉም ደህና ካልሆነ ማንም ደህና አይሆንም። አቶ ደመቀ በመቀጠልም የአየር ንብረት ለውጥ በእርሻና በእርባታ ለሚተዳደሩ ማህበረሰቦች ያፈጠጠ ችግር መሆኑን አመልክተዋል። ዘ ኢምፓክት ኦፍ ክላይሜት ቼንጅ አር ዲስትሮዪንግ አረብል ላንድ ኤንድ ባዮዳይቨርሲቲ ዜርባይ ዲስራፕቲንግ አወር ፉድ ሲስተም። የአየር ንብረት ለውጥ ጫና የሚታረሰውን መሬትና በዛ ህይወትን እያጠፋ የምግብ ስርዓቱንና የውጭ ምንዛሬ የሚያስገኙ ምርቶችን ጥራትና ብዛት እያወከ ነው። በመሆኑም አሉ አቶ ደመቀ መጪው ሀያ ስድስተኛው የአየር ንብረት ጉባኤ የአረንጓዴ መቀነትና የአረንጓዴ ውርስ ደን ልማት መርሃ ግብሮችን ለማስፋፋትና የተፈጥሮውን ምህዳር ለማደስ የሚያስችል የገንዘብ ድጋፍ የሚገኝበትን ሁኔታ ይፈጥራል የሚል ተስፋ እንዳለ ገልጸዋል። አቶ ደመቀ መኮንን በመቀጠልም በሕግ የሚመራ የዓለም ሥርዓትና አስተማማኝ ወገነ ብዙነትን አስፈላጊነት አንስተዋል። ኢትዮጵያ ሃዝ ኦልዌይዝ ቢን ስቲድ ፋስት ኢን ኢትስ ሰፖርት ፎር መልታይላተራል ኢንስቲዩሽንስ ኢትዮጵያ ለወገነ ብዙ ተቋማት መኖር እጅግ ጠንካራ ድጋፍ ስትሰጥ ቆይታለች። ወደ ወገነ ብዙነት የመመለስን መግለጫ ኢትዮጵያ እንደምትደግፍና በጋራ ጥቅምና በመከባበር ላይ በተመሰረተ ሁኔታ የሉዓላዊነት የእኩልነት አንዱ በሌላው ጉዳይ ጣልቃ ያለመግባትና የትብብር መሰረታዊ እሴቶችን የማጠናከር ያፈጠጠ አስፈላጊነት ዛሬ እንዳለም ተናግረዋል። ምክትል ጠቅላይ ሚኒስትሩ በመቀጠልም ሀገራቸው ከሶስት ዓመታት በፊት ዴሞክራሲን፣ የሰብአዊ መብቶች ጥበቃን፣ ሰብአዊ ልማትና አካባቢያዊ መረጋጋትን የሰነቀ ለውጥ ውስጥ መግባቷን የተለያዩ የፖለቲካና ሌሎችም አመለካከቶች ያሏቸው ቡድኖች መነጋገር እንዲችሉ መንገድ መክፈቷን ገልጸዋል። ይሁን እንጂ ለውጡ ያለ ፈተናዎች የሚካሄድ አለመሆኑንም ጠቁመው ያለመረጋጋት ፊት አውራሪዎች ባሏቸው ኃይሎች በዜጎች ላይ ሊገመት የማይችል በደል መፈጸሙን፣ ሁከትና የንብረት ውድመት መከተሉን፣ በመጨረሻም በሀገራቸው ጦር ላይ ጥቃት መፈጸሙን ተናግረዋል። መንግስቱ ለሰብአዊ ሁኔታዎች ምላሽ ለመስጠት እየጣረ በነበረበት ጊዜ የሰውን እንግልት የሚያከብዱ አድራጎቶችን አጨናጋፊ ያሏቸው ኃይሎች እንደፈጸሙ ተናግረው የተገላቢጦሽ እንደሆነ የገለጹት የፕሮፓጋንዳ ዘመቻ ግን እንዳስደነገጣቸው ጠቁመዋል። ወንጀለኛው ቡድንና አይዞ ባዮቹ ህዝባችን እንዲሁም ያለበትን እንግልት የማያበቃ ይመስል እጅግ ዘግናኝ የሆኑ የሐሰት ስዕሎችን ፈጥረው አራግቧቸዋል። የኢትዮጵያ መንግሥት ሰብአዊ ሁኔታዎቹን ለማሻሻል እያደረጋቸው ያሉ ጥረቶች፣ በሰብአዊ ምክንያቶች ተኩስ ማቆሙ፣ ምርመራዎች እንዲከፈቱ ማድረጉ፣ የተጠያቂነት እርምጃዎችን መውሰዱ የፕሮፓጋንዳውን ዘመቻ አልቀነሱትም ብለዋል። አት ዚስ ስቴጅ ዊ አር ኒርሊ ኮንቪንስድ ሂዩማኒታሪያን አሲስታንስ ኢዝ ኤ ፕሪቴክስት ፎር አድቫንሲንግ ፖለቲካል ኮንሲደሬሽንስ። አሁን ሰብአዊ እርዳታ የፖለቲካ ትልሞችን ለማሳካት እንደ መግቢያ እየተወሰደ መሆኑን ወደ ማመኑ ነን። የቅጣት እርምጃዎችም የኢትዮጵያን ችግር አይፈቱም ብለዋል። የማይገባ ጫና እየተፈጸመብን ቢሆንም የኢትዮጵያ ሉዓላዊነት የግዛት አንድነትና የፖለቲካ ነጻነት ለማስጠበቅ ብርቱ ግዴታችንን እንወጣለን። አሁን ያለው ችግር በኢትዮጵያ ላይ ብቻ የሚወሰን አለመሆኑንና መላው አካባቢ በቡድኑ አድራጎቶች አደጋ ላይ ወድቋል ብለዋል። መነጋገር ለኢትዮጵያ ሁል ጊዜ መጀመሪያው ምርጫ ነው ያሉት ምክትል ጠቅላይ ሚኒስትር ደመቀ ከአፍሪካ ሕብረትና ከአፍሪካ ቀንድ ከፍተኛ ተጠሪ ጋር በመሆን ኢትዮጵያ መር ብሔራዊ ንግግር ውስጥ ለመግባት መንግስታቸው ዝግጁ መሆኑን ገልጸዋል። በገለልተኛነት በሰብዕና ላይ ተመስርተውና ነጻ ሆነው እንዲሁም የሀገሪቱን ህጎች አክብረው ለሚሰሩ የሰብአዊ እርዳታ ድርጅቶች ድጋፍ ለመስጠት መንግስታቸው ቁርጠኛ መሆኑን አስታውቀዋል። በሌላ በኩልም ሀገራቸው ለአካባቢውና ለዓለም ሰላም መከበር ባላት ቁርጠኛነት እንደምትጸና ተናግረው አብዬይና ዳርፉር ውስጥ የተሰማሩ ወታደሮቿ ግዳጃቸውን በብቃት ማጠናቀቃቸውን አመልክተዋል። ከሱዳን ጋር ያለው የድንበር ውዝግብ እንዲፈታም ኢትዮጵያ ዲፕሎማሲያዊና የሁለት ወገን መፍትሄዎችን ለማቅረብ ዝግጁ መሆኗን ምክትል ጠቅላይ ሚኒስትሩ ተናግረዋል። ያለፈው ዓመት ለኢትዮጵያ የፈተናዎች ብቻ ሳይሆን ስኬቶችም የተመዘገቡበት እንደሆነ የጠቆሙት አቶ ደመቀ ሀገራቸው ምርጫዋን በከፍተኛ ስኬት ማከናወኗን እንደ አንዱ አንስተዋል። የህዳሴ ግድብ ውሃ ሙሌት ሁለተኛ ዙር በስኬት የምጠናቀቁም ሌላኛው ነው። በጠቅላይ ሚኒስትሩ ንግግር ከራሳችን ውሃ በመጠጣታችን እየተወቀስን መሆኑ ያስገርማል ያሉት ምክትል ጠቅላይ ሚኒስትር ደመቀ አባይንና ህዳሴ ግድብን በሚመለከት በእውነት በብልህነትና በፍትህ ላይ የተመሰረተ ትብብር ይኖራል የሚል እምነት እንዳላቸው አመልክተዋል። ዘ ጀነሬሽናል ዲዛየር ቱ ዩዝ አወር ናቹራል ሪሶርስ ዊል ኖት ቢ ስቶፕድ የተፈጥሮ ሀብታችንን ለመጠቀም ትውልድ ዘለል የሆነው ፍላጎታችን በቅኝ አገዛዝ ውርስና ሁሉንም ጠቅልሎ በመያዝ አባዜ አይገታም። ተደራዳሪዎቻችን፣ በአፍሪካ መር ሂደት ሁላችንም አሸናፊ ለምንሆንበት ውጤት ይዘጋጃሉ ብለን እናምናለን ብለዋል። ይህ በእንዲህ እንዳለ ቀደም ሲል በተቀረጸ ቪዲዮ መልእክታቸውን ለጠቅላላ ጉባኤው ያቀረቡት የሱዳን ጠቅላይ ሚኒስትር አብደላ ሐምዶክ ህዳሴ ግድብ ጉዳት ያደርስብናል የሚል ስጋት እንዳላቸው አመልክተው የአንድ ወገን ወይም የተናጠል ያሉትን ግድቡን የመሙላት ስራ ነቅፈዋል። የአፍሪካ ሕብረትና ኢጋድን የመሳሰሉ አካባቢያዊ ተቋማት እያደረጉ ስላሉት ጥረትም አመስግነዋል። ለአሜሪካ ድምፅ ሰሎሞን አባተ ነኝ። New York. አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባችንን ነበር። ከዚሁ ጋር በተያያዘ ጅምላ ግድያን መደፈርና ማፈናቀልን ጨምሮ የበረቱ የመብቶች ጥሰቶች በኢትዮጵያ ወታደሮች በአማራ ክልል ልዩ ኃይልና ሚሊሻ እንዲሁም በኤርትራ ወታደሮች ትግራይ ውስጥ ተፈጽመዋል የሚሉ ውንጀላዎች ከዓለም አቀፍ የመብቶች ድርጅቶችና ከተለያዩ አካላት ሲሰነዘሩ ቢቆዩም የኢትዮጵያ መንግስት ውንጀላዎቹን እንዲህ በከፍተኛ ደረጃ ሲያስተባብል ይህ የመጀመሪያው ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ቀደም ሲል ትግራይ ውስጥ ካለው ግጭትና ጦርነት ጋር በተያያዘ በኤርትራ ጦር ኃይሎች ጠቅላይ አዛዥ ላይ ማዕቀብ የጣለ ሲሆን በኢትዮጵያ በኤርትራና ና በአማራ ክልል ባለስልጣናት ላይም ቀደም ሲል የጉዞ እገዳዎችን ማሳለፉ ይታወሳል። ፕሬዚዳንት ጆ ባይደን ሰመኑን ባወጡት ትዕዛዝም ችግሩን ሊያባብሱ በሚችሉ ወገኖች ላይ አዳዲስ ማዕቀቦችን መጣል የሚያስችል ስልጣን ለገንዘብ ሚኒስትራቸው ሰጥተዋል። የኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንንን አግኝተን ተጨማሪ ማብራሪያ ለማግኘት ጥረት እያደረግን ነው። በሌላ በኩል ከዩናይትድ ስቴትስ ከአውሮፓና ከአፍሪካ ህብረት ልኡካን ጋር በሰላም ጉዳይ ውይይት መጀመራቸውን የፌዴራሉ መንግስት በሽብር የፈረጀው ህወሓት መሪ የሆኑትና የክልሉ ፕሬዚዳንት እንደሆኑ የሚገለጸው ዶክተር ደብረጽዮን ገብረ ሚካኤል ባለፈው አርብ ተናግረዋል። መቀሌ የሚገኘው ዘጋቢያችን ሙልጌታ ጽበሀ ተከታትሎታል። እንደሚከተለው ያቀርበዋል። የህወሀት ሊቀመንበርና በትግራይ ክልል ደግሞ የክልሉ ፕሬዚደንት ተብለው የሚጠሩ በፌዴራሉ መንግስት የአሸባሪ ቡድን መሪ ተብለው የሚከሰሱ ዶክተር ደብረጽዮን ገብረ ሚካኤል በወቅታዊ ጉዳዮች አስመልክቶ አርብ መስከረም 14 2014 ዓ ም ለክልሉ መገናኛ ብዙሀን መግለጫ ሰጥተዋል። በመግለጫቸው አስተዳደራቸው የተፈጠረውን ግጭት በሰላማዊ መንገድ እንዲጠናቀቅ ፍላጎት እንዳለው በመግለጽ ሆኖም የኢትዮጵያ መንግስት ችግሩ በኃይል እንዲቋጭ ነው የሚፈልገው ብለዋል። ወደ ሰላማዊ የድርድር መንገድ እንዲገባም በኃይል እናስገድደዋለን በማለት ነው የገለጹት። ሰላም አስመልክቶ ከተለያዩ ተቋማትና ሀገራትም እየተነጋገሩ መሆኑም ገልጸዋል። ሰላም ሕዙ እንዘራረብ ኢና ዘለና በሰላሙ ጉዳይ አሁንም እየተነጋገርን ነው። ከሁሉም ተወካዮች ጋር የአሜሪካ ልዑካን ጋር እንገናኛለን፣ የአውሮፓ ልዑካን ጋርም እንገናኛለን። በቅርቡ ደግሞ የአፍሪካ ህብረት ተወካይ ጋር የሚያሳስበን ነገር እንዳለ ገልጸን ጀምረናል። ከተወካዩ ከቀድሞ የናይጄሪያ መሪ ኦባሳንጆ ጋር ግንኙነት ተጀምሯል። ለሰላማችን እስከጠቀመን ድረስ እንጠቀምበታለን። ያስቀመጥነው ቅድመ ሁኔታ እስኪሟላ ድረስም ግንኙነታችን ይቀጥላል። በእኛ በኩል በሰላም ጉዳይ እየሰራን ነው በዲፕሎማሲም እየሰራን ነው። ግንኙነቱን የተጠቀምንበት ነው ያለነው። በአሜሪካው ፕሬዚደንት ጆ ባይደን የቀረበው የሰላም ጥሪ የተቀበል ነው ለህዝባችን ስለሚጠቅም ነው ያሉት ዶክተር ደብረጽዮን በመሰረታዊ ሀሳቡ ተቀብለነዋል፣ በዝርዝር ጉዳዮች ደግሞ በድርድር የሚፈታ ይሆናል ብለዋል። ዶክተር ደብረጽዮን በመግለጫቸው ያነሱት ሌላ ጉዳይ ደግሞ በትግራይ ስላለ የምግብ እጥረት ጉዳይ ነው። በክልሉ በረሃብ ምክንያት እየሞተ ያለው የሰው ቁጥር እየጨመረ ነው ብለዋል። እናገደደ የፈድቀም ዘለው ክንፈልጠለና ረሃብ ከባድ ነው ያለው። ረሃብ እየተባባሰ እየሄደ እንዳለ ማወቅ አለብን። ረሃብ ብቻ ሳይሆን በረሃብ ምክንያት የሚከሰት ሞት እየጨመረም ሊሄድ ይችላል። ወገኖቻችንን ለመታደግ መደረግ ያለበት ማድረግ አለብን። በጥይትና በረሃብ ነው ህዝቡ እንዲያልቅ እየተደረገ ያለው። አደገኛ ሁኔታ ነው ያለው። ህዝቡን ለማዳን መስራት አለብን። መተጋገዝ ይገባናል። መንገዶችን አንቀው ይዘውን ያሉትን ደግሞ እርዳታ የሚመጣበት በእኛ በኩል እንድንፈጠር በሌላም ዓለም አቀፍ ማህበረሰብ ተጨማሪ ስራ እንዲሰራ ትልቅ ስራ ይጠይቀናል። በቀጣይ የተቋረጡ ህዝባዊ አገልግሎቶችና ሰብዓዊ እርዳታ ያለ ገደብ እንዲገባ የሚያደርጉ ወጋዮች እናካሄዳለን ሲሉም ነው የተናገሩት። የትግራይ ኃይሎች በአፋርና አማራ ክልሎች በሰላማውያን ዜጎች ላይ ጉዳት እያደረሱ ነው የሚባ የሚባለው የሰራዊቱ ስም ለማጥፋት እና የሰራዊቱ ባህሪና ተግባርም የማይገልጽ ነው በማለት አጣጥለውታል። ዶክተር ደብረ ጽዮን ሰራዊቱ በህዝብ ላይ የደረሰ ግፍ ፍትህ እንዲያገኝ የሚታገል እንጂ ህዝብ ላይ በደል አይፈጽምም ብለዋል። መነሻው ጭቆና ነው፣ በደል ነው፣ ግፍ ነው፣ አመፃ ነው፣ የሰው ያልሆነ አረመናዊ ተግባር ነው። ይህንን የሚመክት ዓላማና መርህ ነው። ዝም ብሎ ወታደር አይደለም። ይህን በሌሎች ላይ ሊፈጽም ይችላል ተብሎ ሊታሰብ አይችልም። ይህንን ነው እየመከተ ያለው፣ ደፋሪዎችን፣ አውዳሚዎችን፣ ሰው የሚገድሉትን ነው በገቡበት ገብቶ እየጠረጋቸው እየደመሰሳቸው ያለው ለዚህ ሁሉ መፍትሄ እያመጣ ነው እንጂ ሌላ ተልእኮ የለውም። ደርሷል የተባለ ጉዳት ደግሞ በገለልተኛ አካል አሁንም እንዲጣራ ፍቃደኞች ነን ብለዋል ዶክተር ደብረ ጽዮን ገብረ ሚካኤል። ለአሜሪካ ድምፅ ሙልጌታ አጽበሃም መቀለም በሌላ በኩል የኢትዮጵያ መንግስት በዩናይትድ ስቴትስ ፕሬዚዳንት ጆ ባይደን የቀረበውን ሀሳብና ተጨማሪ ማዕቀቦች ትዕዛዝ ያወገዘው ወዲያውኑ ነበር። ጠቅላይ ሚኒስትር አብይ አህመድ ለፕሬዝዳንት ጆ ባይደን በጻፉት ግልጽ ደብዳቤ ኢትዮጵያ ለተጽዕኖ እንደማትንበረከክ አመልክተዋል። ኢትዮጵያ ከሚሊዮኖች ደህንነት ይልቅ ስልጣንን መጠቅለል በሚመርጡ የተከፉ ሰዎች የተቀነባበረ ተጽዕኖ ለሚያስከትላቸው መዘዞች አትንበረከክም ማለታቸው ይታወሳል። ኢትዮጵያዊ ማንነታችንና አፍሪካዊ ማንነታችን ይህ እንዲሆን አይፈቅድልንም ብለዋል። ጠቅላይ ሚኒስትር አብይ አህመድ የመስቀል በዓልን አስመልክተው ትላንት ባስተላለፉት መልእክትም ህወሓትና የኢትዮጵያ ጠላቶች ካሰቡት በተቃራኒ ኢትዮጵያ ወደ አሸናፊነት እየቀረበች ነው ብለዋል። የጨለማው ጊዜ ተወግዶ ብርሃኑና የፈተና ጊዜ አልፎ ድሉን የምናይበት ጊዜ ሩቅ እንደማይሆን አንጠራጠርም ያሉት ጠቅላይ ሚኒስትር አብይ የሰረኞችን ምንቸት ወጥቶ የኢትዮጵያዊነት ምንቸት እየገባ ነው ብለዋል። በተጨማሪም የኢትዮጵያ መንግስት በተናጥል ያወጀውን በሰብአዊነት ላይ የተመሰረተ ተኩስ ማቆም ያልተቀበለው ህወሓት በጠብ አጫሪነቱ በመቀጠል ጦርነቱን ወደ አማራና አፋር ክልሎች አስፋፍቷል እያሉ የፌዴራል መንግስቱ ባለስልጣናት ሲናገሩ ቆይተዋል። ዶክተር ደብረ ጽዮን በሰጡት መግለጫ ተዋጊዎቻቸው በህዝብ ላይ የደረሰ ግፍ ፍትህ እንዲያገኝ የሚታገል እንጂ ህዝብ ላይ በደል አይፈጽምም ብለዋል። በሌላ በኩል ግን ህወሓትን በከፍተኛ የሰብአዊ መብቶች ጥሰቶች የሚወነጅለው የኢትዮጵያ መንግስት ባለፉት ሁለት ወራት ብቻ እንኳን ሆን ብሎ በርካታ ንጹሀን ዜጎችን ገድሏል ይላል። በአፋር ክልል ጋሊኮማ ሁለት መቶ አርባ፣ በአማራ ክልል በቆቦ ከተማ ከ ስድስት መቶ በላይ፣ በሰሜን ወሎ አጋምሳ መንደር ሶስት መቶ፣ በዳባት ወረዳ ጭና ቀበሌ ሁለት መቶ በደቡብ ጎንደር ነፋስ መውጫ ከተማ ከሀምሳ በላይ ሲቪሎችን እንደገደለ ባለስልጣናቱ ተናግረዋል። እንዲሁም በደብረ ታቦርና በሌሎች አካባቢዎች በሲቪሎች ላይ ህወሓት የከባድ መሳሪያ ድብደባ በማካሄድ የቤተሰብ አባላትን እንደገደለ አመልክተዋል። ስለ ግድያዎቹ መረጃዎች እንደደረሱት የገለጸው የኢትዮጵያ ሰብአዊ መብት ኮሚሽንም ምርመራ እንደሚያካሂድ አስታውቋል። ሰሞኑን ወደ ደቡብ ጎንደር ሄዳ የነበረችው የአሜሪካ ድምጽ ዘጋቢ ያነጋገረቻቸው የጥቃት ሰለባ ቤተሰቦች ግድያዎቹ በህወሓት እንደተፈጸሙ ተናግረዋል። አድማጮች፣ በተከታዩ ዘገባችን መቀሌ እንቆያለን። በመቶዎች የሚቆጠሩ የመቀሌ ዩኒቨርሲቲ ማህበረሰብ አባላት የእርዳታ ምግብና መድኃኒት እንዲደርሳቸው የጠየቁበትን ሰልፍ አድርገዋል። ሰልፈኞቹ ከትላንት በስቲያ ቅዳሜ መቀሌ ውስጥ ባደረጉት ሰልፍ ትግራይ ውስጥ የተከሰተው ረሀብ ሰው ሰራሽ መሆኑን ጠቅሰው ጥያቄያቸውን እዚያ ለሚገኙ የዓለም አቀፍ ተቋማት ተጠሪዎች ደብዳቤ አስገብተዋል። መቀሌ የሚገኘው ዘጋቢያችን አለም ፍስሐ ሰልፉን ተከታትሎ تكتيون زكبا السنة يا በመቀለ ዩኒቨርሲቲ በኢኮኖሚክስ ትምህርት ክፍል የድህረ ምረቃ ተማሪዎች አስተባባሪ ነው። ምዕዝ የሰልፉን አላማ እንዲህ ይገልጠዋል። የተለያዩ ንጹሀን ሰዎች ተገድለዋል። በሕይወታቸው በቁማቸውም ታስረው ወደ ገደልም ተወርውረዋል። ቆስለዋል፣ ታስርማሉ፣ ተሸማቀዋል። ብዙ ብዙ ነገር ነው የደረሰው። በሞራል ላይ ከወሰን፣ በማቴሪያል ላይ ከወሰድን ግን እንግዲህ ያው እንደምታውቀው ጦርነቱ የተጀመረው ሰአን በጣ ላይ በተወረርንበት ወቅት ስለነበረ ገና የነበረውን ቡቋያም ሀርቨስትም ሳናደርግ ነው የተጀመረው ጦርነቱ ግን የተሰበሰበው ራሱ ሀርቨስቱ ከሚባው ጦር እንዳለን የወረራው ያቃጠለው የተረፈውም ከውሃና ከአፈር ላይ ቀላቅሎ እንግዲህ ያበላሸው ከዚህ የቀረ ከነበረው እንግዲህ ሰራተኛው ድመወዝ ነበረው እንደምታውቀው እንዳለ በሙሉ በትግራይ ያለ ሰራተኛ ወደ 130 ሺህ ሲቪል ሰርቫንት ነበረ። አንድ 450 ሺህ እንደገና በተለያዩ የግል ድርጅቶች ና እንዲሁም መንግስታው ባልሆኑ ተቋማት ሲሰራ የነበሩ እንዳለ በሙሉ ይሄ ከስራ ስራ አጥ ሆነዋል። ከስራ ውጭ ሆነዋል። ስለዚህ የሁሉ መሀያ የለውም፣ ድመወዝ የለው ማለት ነው። የባንክ ግልጋሎትም የለውም። ከዚህ ባለፈ እንግዲህ አንዴት ክደርዴት ና ጠረጴዛ ላይ ነው የነበረው። እሱም እንደምታውቀው ከአዲስ አበባ በሚገው ላይ የተለያዩ ብሎኬጅ አሉ። ስለዚህ ትግራይ በትግራይ ሶስት መሶሳ ድግር ነው ተከባ ያለችው። መሰረታዊ ሸቀጦች መግባት አይችሉም። እንደምታውቀው ነዳጅ የለም፣ መድኃኒት የለም። ስለዚህ የባንክ ግልጋሎት፣ የስልክ ግልጋሎት፣ በረራም እንዳለ በምሬትም ይሁን በየብስም እንዳለ በሙሉ ይሄ ዝግ ነው። ስለዚህ ይሄ አለም ዝም ብለን የምናየው ጉዳይ አይደለም። ከዚህ በላይ የሚመጣ ችግር የለም እና ይሄ ችግር ለአለም ላይ እኛም ኮንሰርናችን እኛም ግንዛኔባችን ማሳወቅ አለብን ብለን ነው እንግዲህ ዛሬ ሰልፉ ላይ የወጣ ነው አቀፍ ተቋማትና እንዲሁም ለዩኤን ድርጅቶች ማሳወቅ ስለነበረብን ነው በዚህ ሰልፉ ላይ የተቀላቀልነው ነው። ሌላኛዋ በሰልፍ ማዕከል ያገኘዋ ዶክተር ካሕሳ ታደለ ናት። ዶክተር ካሳ በመቀለ ዩኒቨርስቲ የሀብት እንስሳ መምህርና ተማራማሪ ከመሆንዋ በተጨማሪ በዩኒቨርሲቲው የጀንደር ኢንስቲትዩት ዳይሬክተር ናት። ያው የሰልፍ ዋና አላማ እኛ የህዝባችን ድምፅ ማሰማት ነው። ምንድናሁን አሁን በትግራይ ላይ ተፈጥሮ ያለው ሁኔታ እናየዋለን። ረሀብ አለ፣ ሰው ሰራሽ ረሀብ አለ፣ የመድኃኒት እጦት አለ። ይሄ ባለበት ሁኔታ እኛ ድምጻችንን እንዴት እንዳናሰማ ለዩኤን ኤጀንሲ ሲያሉት ደግሞ ቀጥታዊ የሆነ መፍትሄ እንዲሰጡን ምን እንስራ የሚልና ድምጻችን ለማሰማት የህብረተሰቡን ድምጽ ለማሰማት ነው የወጣ ነው። በተቻለ መጠን ረሀብ እንዳለ ሰው ሰራሽ የሆነ ረሀብ እንዳለ፣ የመድኃኒት እጦት እንዳለ፣ በዚህ ሁኔታ ደግሞ ልጆች እየሞቱ እንደሆነ፣ ሴቶች እናቶች እየሞቱ እንደሆነ ተናግረናል። ይሄ ደግሞ በጣም በጣም አፋጣኝ የሆነ መፍትሄ እንደሚያስፈልገው ስለዚህ የዩኤን ኤጀንሲዎች ይሁን ኢንተርናሽናል ኮሚኒቲው ኮንሰርን እንዳለው እየገለጸ ነበረ ያለውን ሁኔታ እያ ወገዘ ነው። እሱም ጥሩ ነው፣ ግን እኛ በቂ አይደለም። ምክንያቱም የሰው ህይወት ነው እየሞተ ያለው በየቀኑ በሞቶች የሚቆጠሩ ህጻናትና እናቶች እየሞቱ ነው። ስለዚህ ለዚህ መፍትሄ የሚያስፈልገው ለምግብ አክሰስ እንዲኖረንና ለመድኃኒት አክሰስ እንዲኖር እንዲያግዙን ነው ያስተላለፍ ነው ማለት ነው። ዶክተር ካሳ በዚህ ሰልፍ የሴቶች ተሳትፎ ጥሩ ነበር ትላለች። ምክንያቱም በጦርነት ጊዜ ይበልጥ የምንጎዳው እኛ ሴቶች ነን በማለት እንዲህ ትላለች። አንድ የሆነ ጦርነት ወይ ኮንፍሊክት ሲኖር ከምንም በላይ ጥቃቱ የሚበረታው ሴቶችና ህጻናቶች ላይ ነው። ስለዚህ እኛ መቀለ ዩኒቨርሲቲ ሴቶች እንደ ትግራይ ተወላጅ ሴቶች ደግሞ የጥቃቱ ሰለባ ነው። ስለዚህ በዚህ ሰልፍ ላይ ብታይም በጣም ብዙ የሴቶች ቁጥር ነበር። በጣም ጥሩ ድምጻችን ስናሰማ ነበር ብዬ አምናለሁ። የመቀሌ ዩኒቨርሲቲ ማህበረሰብ ሰልፈኞች በዓለም አቀፍ የስደተኞች ድርጅት ደብዳቤውን ወደ ቢሮ ያስገቡት ሲሆን የዓለም ምግብ ፕሮግራም ተወካይ በሰልፉ መካከል በመገኘት ደብዳቤያቸውን ተቀብላቸዋል። ዓለም ፍሰሃ ለአሜሪካ ሬዲዮ ከመቀሌ። በሌላ በኩል የሰብአዊ ድጋፍ አቅርቦትን በተመለከተ ከዚህ ቀደም መግለጫ የሰጡት የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ክፍል ኃላፊ ቢለኔ ስዩም ለትግራይ ህዝብ እርዳታ እንዳይደርስ እያደረገ ያለው ዝርፊያ የሚፈጽመውና የምግብ አቅርቦትን ከህዝቡ ነጥቆ ለጦርነት እየዋለ ያለው ህወሓት ነው ብለዋል። የሰላም ሚኒስተር ሙፈሪያት ካሚል ሰሞኑን ለአሜሪካ ድምጽ ሲናገሩ ደግሞ ወደ ትግራይ ክልል እርዳታ ለማድረስ የሚታለፍበት ሂደት ይበልጥ የተሳለጠ እንዲሆን መደረጉን አስረድተዋል። የእርዳታ አድራሽ ተሽከርካሪዎች ለፍተሻ የሚቆሙበት ጣቢያዎች ቁጥር ከዘጠኝ ወደ ሁለት ዝቅ ማለቱንም ተናግረዋል። አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፍላችሁን የሰኞ ምሽት ዝግጅታችንን ነው። ወደ ተከታዩ ዘገባችን እናልፋለን። ዘገባችን እዚህ ዩናይትድ ስቴትስ ያቆየናል። ዩናይትድ ስቴትስ በተሳሳቱ መረጃዎች ላይ ተመርኩዛ ኢትዮጵያ ላይ ጫና እየፈጠረች ነው ሲሉ የከሰሱ ትውልደ ኢትዮጵያ ዛሬ ዋሽንግተን ዲሲ ውስጥ ሰልፍ ወጥተዋል። ሀብታሙ ስዩም ተከታትሎታል፣ ዝርዝሩን ይነግረናል። ዛሬ በዋሽንግተን ዲሲ አቆጣጠር ከጠዋቱ ሶስት ሰዓት ጀምሮ ትውልድ ኢትዮጵያውያን እና ኤርትራውያን ከዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ፊት ለፊት ሰላማዊ ሰልፍ አከናውነዋል። የሰላምና አንድነት ግብረ ኃይል የተሰኘው ተቋም በዋነኝነት እንዳሰናደው የተሰማው ሰልፍ ዋነኛ ዓላማ ምን እንደሆነ ከጠየቅናቸው አስተባባሪዎች መካከል አንዱ አቶ መስፍን አስፈው ናቸው። ዋናው የተጠራበት ምክንያት የባይደን አስተዳደር በኢትዮጵያ ላይ የያዘው የተሳሳተ አቋም ነው። ይሄ ማዕቀብ የሚባለው ከትልቁ ለ27 ዓመት አሸባሪ የነበረው ህወሓት የእሱን የሚደግፍ ማዕቀብ ስለሆነ ያንን ለመቃወምና ያን እንደማንቀበል ለማሳየት ነው። አቶ መስፍን ዩናይትድ ስቴትስ አሁን እያሳየች ካለችው እሳቸው ጣልቃ ገብነት ሲሉ ከሚገልጹት አማራጭ ይልቅ በኢትዮጵያ ጉዳይ ቢኖራት ያሉትን ሚና ያስረዳሉ። አሜሪካ መጀመሪያም እንዳልኩት አሜሪካ ትልቅ መጫወት አለባት። የመጀመሪያ የኢትዮጵያ አንድነት ነው። አንድነትና ሰላም እንዲመጣ ነው። አንድነቷን የሚያደፈርሰው የህወሓት አስተዳደር ነው። ሰላሟን የሚያደፈረሱ ነው። እነሱን መደገፍ የለባትም። ከዛ በኋላ ይሄ የብሔር ምናምን አደረጃጆች እንዲወገዱ ወይም ደግሞ በሌላ አደረጃጀት እንዲመጣ፣ በአንድነት አደረጃጀት እንዲመጣ ድጋፍ ማድረግ አለባት። አሁን ያለው መንግስት፣ ይሄ የብሔር አደረጃጀት፣ አሁን ለዚህ ሁሉ መንስኤው የብሔር አደረጃጀት ነው። ይህንን እንዲለወጥ ድጋፍ ማድረግ አለባት አሜሪካ። ዩናይትድ ስቴትስ በቅርብ ጊዜያት ውስጥ በኢትዮጵያ ላይ እያሳደረች ነው ያሉት ተጽዕኖ በእውነተኛ መረጃዎች ላይ ያልተመሰረተ መሆኑን የጠቀሱት ሌላኛው አስተባባሪ ገነት ንጉሴ በበኩላቸው መሰሉ እንቅስቃሴ እውነታ ነው ያሉትን ለማስረዳት ያለመም እንደሆነ ተናግረዋል። የእነሱ ፖሊሲ ኢትዮጵያ ላይ ጫና የሚያደርጉት በእውነቱ የተመረኮዘ አይደለም። በውሸት ትርክት የተሰማ ነገር ነው። ዊክ እና ሀፈገ ከአባቶች ካሁን እንደውም ከስቴት ዲፓርትመንት እና ዩ ኤስ አይ ዲ ጋር ለሁለት ሰዓት በላይ ስብሰባ አድርገን ነበረ ሚሉት የነበረው ሁሉ ነገር ቆሞ ኔጎሽሽን መጀመር ያለበት ነው እና ይሄ ቲፒለፍን ከሞቱበት ከመቃብር ለማውጣት የሚያደርጉት ጣሪ ይመስላል እና እኛ ደግሞ እዚህ እውነት ኢትዮጵያ እንደ ሀገር እንድትቀጥል እውነቱን ማስረዳት አለብን። ለስቴት ዲፓርትመንትም ለዩኤስ ጋቨርንመንትም ፖሊሲያቸውን እንዲለውጡ ደግሞ ጫና ማድረግ ያለብን ለእኛ የሚመረጡትን ሰዎች ረፕሬዘንታቲቦች፣ ሴኔተሮችም እነሱን ከንብን ስያደረግን እውነቱን እያስረዳን ለስቴት ዲፓርትመንት የፎሪን ፓለሲ ወደ ኢትዮጵያ ያለውን እንዲለውጡ ለማድረግ ነው የምንሞክር ያለ ነው። በላይነ መኮንን የተባሉ የሰልፉ ተሳታፊ በበኩላቸው በትዕይንተ ሕዝቡ ላይ የመሳተፋቸው ምክንያት በትውልድ አገራቸው ኢትዮጵያ ሰላም እንዲሰፍን ያላቸውን ፍላጎት ማሳየት እንደሆነ ተናግረዋል። ሰላም ሰላም፣ አሁንም ሰላም ነው። ሰላም ከሌለ ምንም ነገር ማድረግ አይቻልም። እንኳን ኢትዮጵያ ውስጥ ያሉትና እኛም እዚህ ውጪ ያለነው ተቃጠልን፣ ተአረርን፣ ሰላም አጣን፣ እንቅልፍ አጣን፣ ጤና አጣን፣ በጣም ተረብሸናል። ስለዚህ የሀገራችን ጉዳይ በጣም በጣም አንገብጋቢና እንደው አስለቃሽ ነው። ግን እኔ በግል ማምነው ደግሞ ኢትዮጵያ የመድኃኔ ዓለም አገር ስለሆነች መድኃኔ ዓለም እንደሚደግፋት ምንም አይነት ጥርጥር የለኝም እና ይኸው ነው እንግዲህ ልል ምችለው። የዜና እስከተጠናቀረበት ሰዓት ድረስ ትይንተ ሕዝቡ ከዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ፊት ለፊት ሲከወን የነበረ ሲሆን ተሳታፊዎች ወደ ዋይት ሀውስና ወደ ሲኤንኤን የቴሌቪዥን ጣቢያ እንደሚያቀኑ ከአስተባባሪዎች ሰምተናል። ዘጠኝ ወራትን የተሻገረው በሰሜን ኢትዮጵያ ያለው ግጭት ቆሞ ተፋላሚዎች የተኩስ አቁም ስምምነት እንዲያደርጉ፣ ደረሱ የተባሉ የሰብአዊ መብት ጥሰቶች እንዲመረመሩና ሰብአዊ ድጋፍ ያለከልካይ እንዲንቀሳቀስ በተደጋጋሚ የጠየቀችው ዩናይትድ ስቴትስ በቅርቡ በተራዘመው ጦርነት ውስጥ እጃቸው ባለ ሰብአዊ ድጋፎችን ባስተጓጎሉና የተኩስ አቁም እንዳይደረስ በሚከለክሉ አካላት ላይ እያነጣጠረ አዲስ ማዕቀብ በፕሬዚደንት ጆ ባይደን አማካኝነት መፈረሙ ይታወሳል። ዩናይትድ ስቴትስ ኢትዮጵያ ውስጥ ላለው ችግር ጦርነት መፍትሄ እንደማይሆን ማሳሰቧ አይዘነጋም። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። አድማጮች፣ የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት በቪኦኤ ኢትዮጵያ ቻናል ኤንኤስኤን 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ስርጭት ነው የተከታተላችሁ ያላችሁት። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ሀይሉ፣ እያስተናገድኳችሁ ያለሁት ጽዮን ግርማንኝ፣ የዌብና የማህበራዊ መገናኛዎቻችን አቀናባሪ አበባየው ገበያው ናት። አሁን በተከታዩ ክፍል የደመራ ና የመስቀል በዓል አከባበርን ከትላንት ጀምሮ እየተከታተሉ ያሉት ሪፖርተሮቻችን ከተለያዩ የኢትዮጵያ አካባቢዎች ያጠናቀሯቸውን ዘገባዎች ያቀርባሉ። በቅድሚያ ወደ አዲስ አበባ ነው የምንሄደው። ዘጋቢያችን ኬኔዲ አባተ በትላንትናው ዕለት በመስቀል አደባባይ የተከበረውን የመስቀል በዓልን ተከታትሏል፣ እንደሚከተለው አሰናድቶታል። በአደባባይ ከሚከበሩ ዓመታዊ ክብረ በዓላት መካከል አንዱ የሆነው የመስቀል ደመራ በዓል በአዲስ አበባ የቀድሞ ግርማ ሞገሱን ተላብሶ ተከብሯል። ከኮቪድ-19 ወረርሽኝ መከሰት በኋላ የዘንድሮው የ2014 የመስቀል ደመራ በዓል በዚህ እድሳት በተደረገለት የመስቀል አደባባይ ለመጀመሪያ ጊዜ በከፍተኛ ድምቀት በመከበር ላይ ይገኛል። ባለፈው ዓመት ከወረርሽኙ ጋር በተያያዘ በዚህ አደባባይ እንዲገኙ የተፈቀደላቸው በዓሉን ለማክበር አምስት ሺ ያክል ሰዎች ብቻ ነበሩ። ይሁንና ባለፈው ዓመት ተመሳሳይ ወቅት ከነበረው አንጻር ሲታይ በአሁኑ ሰዓት የቫይረሱ ተጠቂዎችና ሟቾች ቁጥር በከፍተኛ መጠን የጨመረ ቢሆንም በበዓሉ ለሚታደሙ ሰዎች ግን ምንም ዓይነት ገደብ አልተቀመጠም። ከዚህም ጋር በተያያዘ በርካታ ሰዎች በተገኙበት ከኋላዬ እንደምትመለከቱት ዝናቡም ሳይበግራቸው እጅግ በርካታ ሰዎች በተገኙበት ነው የዘንድሮ በዓል በመከበር ላይ የሚገኘው። ባለፈው ዓመት ከነበረው መደብዘዝ በኋላ በዓሉ ያለምንም ገደብ ወደ መከበር በመመለሱ ደስተኛ መሆናቸውን ያነጋገርኳቸው አስተያየት ሰጪዎች ተናግረዋል። ይሁን እንጂ ጥንቃቄ ማድረግ የኅብረተሰቡ ኃላፊነት መሆን እንዳለበትም ከአስተያየት ሰጪዎች መካከል የሆኑት ወጣት ቢኒያም አበራና ፌቨን ተዘራ ይገልጻሉ። የዘንድሮ በዓል በእውነቱ በጣም ልዩ በዓል ነው። መስቀል ክብረ በዓል ለእኛ ቤተ ክርስቲያን ታላቁ ክብረ በዓላችን ነው። ይህ በሽታ መጥቶብናል ወደ እኛ እኛ ሁላችንም ደግሞ የራሳችንን ግዴታ ልንወጣ ይገባናል። ሁሉም ሰው ማለት ነው የመጣው በሽታ እስኪያልፍ ድረስ ሁላችንም የሰጠንን መመሪያዎች በመከተል ልንጠነቀቅ ይገባናል። እስኪያልፍ ድረስ ማለት ነው። ያለፈውን ዓመት በጥቂት ሰዎች ነበርን ያለፍነው። አሁን ደግሞ ፈቅዶልን እግዚአብሔር ደግሞ እንዲበዛ ብለን ደግሞ ያከበርን፣ ነገር ግን በሽታው እየተስፋፋ ያለበት ጊዜ ደግሞ ስለሆነ ጥንቃቄዎችንም ደግሞ እኛ ማድረግ ይግኖርብናል ማለት ነው። እኛ የራሳችንን ስንወጣ ነው እግዚአብሔር ደግሞ የሚጨመርበት ማለት ነው። ኮሮና ቫይረስ ጋር በተያያዘ የመጣውም ሰው በጣም ውስን ነበረ። በዓሉም ከፍርሃትም ጋር ከሰው መጠን መቀነስም ጋር እንደ ክርስቲያን የምናዝንበት ቀን ነበረ ሁሉም ሰው እዚህ ባለመኖሩ። ዘንድሮ እግዚአብሔር ይመስገን እንደ የግለሰብ የየራሱን ጥንቃቄ አድርጎ ሰው እንዲመጣ በመደረጉ በጣም ደስ ብሎናል። ያው በዚህ አጋጣሚ ሁሉም ሰው ኃላፊነቱ ራሱ ወስዶ ለራሱም ለሌላውም ሰው ደህንነት ሲባል ራሱን ረሱ እየጠበቀ በዓሉ እንዲያከብር ላለው ሰላም ለኢትዮጵያ። ደማቅ ሃይማኖታዊ ሥነ ሥርዓቶች በተከናወኑበት በመስቀል አደባባዩ የመስቀል ደመራ በዓል ላይ የኮቪድ-19ን ከመከላከል ረገድ ከፍተኛ ውስነቶችን መመልከቱን የሚናገረው ደግሞ ወጣት አደራጅ ዘሪሁን ነው። ኮቪድ ወረርሽኝ ዘር፣ ሃይማኖት፣ ጎሳ፣ ቀለም፣ ቀለድ፣ ቅጥነት፣ ውፍረት፣ አመለካከት፣ ባለጠግነት አይልም። ዓለምን ያንበረከከ ነው። አያላኖችን እኛ መዘንጋት የለብንም። ሀገራችን ኢትዮጵያን የምንወድ ሃይማኖታችንን የምንወድ ህዝባችንን፣ ልጆቻችንን የምንወድ ወንድሞቻችንን የምንወድ ከሆነ ጥንቃቄ ማድረግ አለብን። መጠንቀቅ ለራስ ነው። ምናልባት እኔ ከማክስ ተለይቼ አላቅም። ለኢንተርቪው እናንተ ማክስ ስላደረጋችሁ ለኢንተርቪው እንዲመች ብዬ ነው ማክሱን ያወለቅኩት እንጂ ከማክስ ተለይቼ አላቅም። ዛሬ ላይ እንኳን ኮቪድ ያለ ቀርቶ ምንም አይነት ነገር ያለ አልመሰለንም። ስናከብር አይተናል። ምናልባት እዚህ ቪአይፒ አካባቢ ጋር ከመጣው ማህበረሰብ ውጭ ማክስ ያደረገ ሰው የለም። ሲጀመር የዛሬ አመት ካየን የሚገባው ሰው ሳኒታይዘር እንዲጠቀም ምናምን መግቢያ ላይ ተደርጎ ነው ሲገባ የነበረ። አሁን ከህዝቡን ብዛት ሊሆን ይችላል አላቅም። ይሄ አልተደረገም። ህብረተሰቡ ጥንቃቄ እንዲያደርግ ስለመገለጹ የዝግጅቱ አስተባባሪዎች ቢነግሩንም የሃይማኖታዊ ሥርዓት ከዋኞችን ጨምሮ በርካታ ታዳሚዎች የአፍና አፍንጫ መሸፈኛ ጭንብል ወይም ማስክ አለማድረጋቸውን ታዝበናል። የኮቪድ-19 ወረርሽኝ በክብረ በዓሉ ዝግጅት ላይ ተጽዕኖ ማሳደር ባይችልም ከውጭ ጎብኚዎች አንጻር ግን ጥላውን ማጥላቱ አልቀረም። በኢትዮጵያ ውስጥ ከሚገኙ ውስን የውጭ ጎብኚዎች ባለፈ በበዓሉ ለመታደም አቅደው የመጡ ጎብኚዎች አይታዩም። ነዋሪነታቸውን በኢትዮጵያ ያደረጉት ቻይናዊቷ ኤማ እና ጃማይካዊ ዝርያ ያለው ወልደ ስላሴ ወይም ታገስ ኪንግ እባላለሁ ያለኝ ሌላ ታዳሚ ስለ ዝግጅቱ አስተያየታቸውን ሰጥተውኛል። በእንደዚህ አይነት ዝግጅት ስሳተፍ የመጀመሪያዬ ነው። ሁሉም ነገር ለእኔ አዲስ ነው። በጣም ደስተኛ ነኝ። እዚህ ኢትዮጵያ ውስጥ ነው የምሰራው። የኢትዮጵያን ባህላዊ ክዋኔ በጣም አወደዋለሁ። ከአካባቢው ማህበረሰብ ጋር መቀላቀሌ ለእኔ ጥሩ እድል እንደሆነም ይሰማኛል ይህ ባህላዊ ቀሚስ ኢትዮጵያዊት ጓደኛ የሰጠችኝ ነው ይህንን አልባሳት ስለብስ ከኢትዮጵያውያን እንደ አንዱ እንደመሆንና ህዝቡም እንደሚደሰት ነግራኛለች በአሉ በጣም ታሪካዊ አስተማሪ አስተማሪና ባህላዊ ነው እንደምታወቀው እኛ በምዕራቡ የምንኖር ከባርነት ነው የመጣ ነው። ስለዚህ ባህል የለንም። በመሆኑም ባህላችንን ለማወቅ በቀኝ ግዛት ወዳልተገዛችው ወደ ኢትዮጵያ ነው የምንመለከተው። የዛሬው ደመራና የነጎ የመስቀል በዓል ያለውን ጠቀሜታም ተረድተናል። እዚህ ነው የምንኖረው፣ የቃል ክዳናችን ምድር ይህ ነው። ከአማርኛ በተጨማሪ በግዕዝ በኦሮምኛና በጋሞኛ ቋንቋዎች እንዲሁም መስማት በተሳናቸው ምዕመናን የቀረቡ የመዝሙርና ሌሎች ሃይማኖታዊ ዝግጅቶች የመስቀል ደመራ በዓል ልዩ ድምቀቶች ነበሩ። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ፓትርያርክ አቡነ ማትያስ የኢፌድሪ ፕሬዝደንት ሳህለ ወርቅ ዘውዴ እንዲሁም የአዲስ አበባ ምክትል ከንቲባ አዳነች አቤቤ በዝግጅቱ ላይ ባስተላለፉት መልእክት የመስቀሉን ሰላምና እርቅ ተምሳሌት በማድረግ ኢትዮጵያውያን ለሀገሪቱ ሰላም ኃላፊነታቸውን እንዲወጡ ጥሪ አቅርበዋል እንደተለመደው በኦርቶዶክስ ሃይማኖት አባቶችና በክብር እንግድነት በተገኙ የመንግሥት የሥራ ኃላፊዎች የተለኮሰው የመስቀል ደመራ ችቦ የዝግጅቱ ማሳረጊያ ነበር ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። አመሰግናለሁ ኬኔዲ። የሐዋሳው ሪፖርተራችን ወደ ጉራጌ ዞን ማዕከል ወልቂጤ ሄዶ እዚያ መስቀል እንዴት እየተከበረ እንደሆነ ያጫውተናል። አድማጮች አጠር ያለ የቴክኒክ ችግር አጋጥሞናል። ዘጋቢዎቻችን ሁሉም በምስል የተቀነባበረ ዝግጅቶችን ነው ይዘው የመጡት። አሁን እንግዲህ አቀናባሪያችን ብርሃን ተስተካክሏል እያለችን ነው። ወደ ዮናታን ዘብዴዎስ ዘገባ ልመልሳችሁ። የመስቀል በዓል በጉራጌዎች ዘንድ ከሌሎች አካባቢዎች በተለየ ሁኔታ ሃይማኖታዊና ባህላዊ ይዘት እንዳለውም የአካባቢው ነዋሪዎች ገልጸዋል። ከደመራ በኋላ በአደቢና ስረ ሰዓት የሚቀጥለው የመስቀል በዓል በተለያዩ ቤተጉራጌዎች እስከ ጥቅምት 5 2014 ዓ ም ይዘልቃል። እንኳን ለመስቀል በዓል በሰላም አደረሳችሁ። አሁን ያለሁት በጉራጌ ዞን ወልቂት ከተማ ነው። እዚህ ከተማ ውስጥ የመስቀል በዓል በድምቀት እየተከበረ ይገኛል። በኢትዮጵያ ውስጥ የመስቀል በዓል በድምቀት ከሚከበርባቸው አካባቢዎች ውስጥ የጉራጌ አካባቢ ወይም የጉራጌ ዞን እንዲሁም ወልቂጤ ከተማ አንዱ ነው። ይህን በዓል በተመለከተ የአካባቢው ነዋሪዎች እንዴት እንደሚያከብሩ ምን እንደምሰማቸው አነጋግሬያቸዋለሁ። ስሜታ ገሱ ማሞ እባላለሁ። የምኖረው ያው እዚህ ወልቂጤ ከተማ አስተዳደር ውስጥ ነው የምኖረው መስቀል በመላው ኢትዮጵያ በተለያዩ ብሔር ብሔረሰቦች ዘንድ በድምቀት የሚከበር በዓል ቢሆንም በጉራጌ ብሔረሰብ ዘንድ መስቀል በጣም በከፍተኛ ሁኔታ የሚከበርና በጉጉት የሚጠበቅ ከስድስት ወር ጀምሮ ከፍተኛ ዝግጅት የሚደረግለት ወዳጅ ከወዳጁ ጋር፣ ዘመድ ከዘመዱ ጋር፣ ጥንዶች የጋብቻ ስነስርዓታቸውን የሚያደርጉበት፣ የሩቅ የቅርቡ የሚገናኝበት፣ ልጅ ከቤተሰብ ምርቃት የሚሸምትበት፣ የአጣ የሚያገኝበት፣ የተራበ የሚጠግብበት እንኳን የሰው ልጅ ቀርቶ እንስሳዊ የዱር አራዊቱ ጭምር የሚጠግብበት ታላቅ በዓል ነው። የመስቀል በዓል ስነ ስርዓት ልዩ የሚያደርገው ከመብላት ከመጠጣቱ ባሻገር ማህበራዊ ችግሮች፣ ሀገራዊ ችግሮች ካሉ ያጣ የተቸገረ ሰው ካለ በመረዳዳት ባህል ከፍተኛ ስራ የሚሰራበት ባህል ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሃይማኖት አባትን ስለዚህ በዓል ጠይቅያቸዋለኝ የመስቀሉ ከተቆፈረበት የመገኘቱ በተለይም ደግሞ ዛሬ በአስራ ስድስተኛው ዕለት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስርዓት መሰረት መስቀሉ ተቆፍሮ እንዲገኝ የደመራ እንጨት ተደምሮ መስቀሉን ያገኘችበትና የመስቀሉ ምልክት ያለበት ቦታ በደመራ ደምራ እሳት አቀጣጥላ ከእጣኑም ጨምራ ጢሱ ወደ ሰማይ ወጥቶ ወደ ምድር መስቀሉ ወደ ተቀበረበት አመልክቶ ደመራ የተደመረበት እለት ነው። በአስራ ስድስተኛው እለት ቁፋሮ የተጀመረበት ዕለት በመስከረም አሥራ ሰባተኛው ቀን ታስቦ ይውላል። ከዚህ በተጨማሪም ከመስቀል በዓል ኢትዮጵያውያን መማር ያለባቸው ብዙ ትምህርት አለ ብሎኛል። የሰው ልጆች በዚህ ዘመን ዓለም ያለ ድካም አይሆንምና በፍጹም ትዕግስት በፍጹም ረጅም ተስፋ እንዲሰሩ ለሌላውም ጥቅም እንዲተጉ ስራቸውን ሁሉ ድህነት ባለበት እንዲያደርጉ የመስቀሉ መገኘት መልእክት ያስተላልፋል ማለት ነው። አሁን ያለሁት ደግሞ እዚሁ በጉራጌ ዞን ከወልቅጤ ከተማ ትንሽ ይወጣ በኋላ አምስት ኪሎ ሜትር ርቄ በሚገኝበት ቦታ የባህላዊ የደመራ ስርዓት የሚደረግበት ቦታ ነው። ሕጻናት በዚህ ሰዓት ከዚህ በፊት የደመሩትን ደመራቸውን እሳት ለኩሰውበት በዙሪያው እየጨፈሩ ይገኛሉ። ጉራጌ ዞን አበሽጌ ወረዳ ድብድቤ በሚባል አካባቢ ነው ያለ ነው እና ይሄ በየ አካባቢው ምሽት ላይ እንደዚህ አይነት የደመራ በዓል ስነስርዓት እየተፈጸመ ነው በአሁኑ ሰዓት አሁን አባቶች አሉ እዚህ ቦታ ላይ ለሚቀጥለው አመት የስርዓት የሚያስቀምጡበት ሁኔታ አለ። ለመጪው አመት ምንድን ነው ማድረግ ያለብን የሚለው ብዙ አይነት ማህበራዊ ጉዳዮችም በዚህ በደመራው ስርዓት ከተፈጸመ በኋላ በተለይ መስከረም 17 ጠዋት ላይ የከሰል ቀን ይባላል። ከዚሁ ቆንጥረው ቆንጥረው ወስደው ምንም ነገር ይከላከላል ብለው ከእንትኑ በየጓሯቸውም ይሰቅሉታል። ስለዚህ ይሄ ትልቅ ትርጉም አለው። በባህላዊም ይዘቱ ሃይማኖታዊም ይዘት አለው፣ ባህላዊም ይዘት አለው። በጉራጌዎች ዘንድ ለመስቀል ሁሉ ካለበት ወደ ቤተሰቡ ተጉዞ በዓሉን የሚያከብር ሲሆን የሚጠናቀቀውም የሻኛ ቀን በሚባል የምርቃት ስነ ሥርዓት ነው። ለአሜሪካ ድምጽ ራዲዮ ዮናታን ዘጊዮስ ወልክ አመሰግናለሁ፣ ዮናታን። አሁን ደግሞ ወደ ባህር ዳር ልውሰዳችሁ። አቆረ ቆባሽ እዚያ አስቴር ምስጋና ዋለች። ወደዚያው ልምራችሁ ሬዲዮ በአዲስ አመት መባቻው በ17ኛው ቀን የሚከበረው የመስቀል በዓል በባህር ዳር ከተማ እንዲህ በደመቀ ሁኔታ እየተከበረ ነው። ብዙ ምእመናን ባሉበት በዓሉ እየተከበረ ነው። ዛሬ የመስቀልን በዓል እዚህ እያከበርሽ ያለሽው እና የበዓሉ ጉባብ እንዴት ይመስላል? እንዴት አየሽ? እሺ በዓሉ ጥሩ ነው እንግዲህ እንደምታዩት ቆንጆ ነው ያው ካምናው ጥሩ ነው። ያው መንፈሳዊ ነገር ስለሆነ መንፈሳዊ ነገር የግድ ሐዘን ቢሆንም መንፈሳዊ ነገር ማቅረባችን ወይም መዘመራችን አመስገናችን አይቀርም። ካማ ትንሽ ሰው ትንሽ ሐዘን አዝኗል ማለት ይህን እድል ያላገኙ አካባቢዎች ስላሉ ከዛ አንጻር ምንም ከዚህ ብታየውን ቁመን ሁሉ በውስጡ ግን የሚያስበው ሌላ ነገር ነው፣ ግን ክርስቲያን ደግሞ ይሄ ክርስቲያናዊ እንትን ስላለ የግድ በዓሉ ማክበር ስላለብን ጥሩ ነው። እንግዲህ ለዚህ ደርሰናል። እንግዲህ እንደምታዩ በጸሎት ተጀምሮ አሁን ዝማሬ እየቀረበ ነው። ከዚህ በፊት ባለ በድና ምዛ ነበረ። አሁን ሀገራችን በደረሰው ወታዊ ሁኔታ እሱን እግዚአብሔር ያቀድብን ዘንድ ሚላ ተከሌ አባታችን አሁን በዕለቱ ተረንጋ እያፈለገገለ ቅዱስ ጊዮርጊስ ካቴድራል ሊቃውንት ዝማሬ አቀረቡ። ከዛም በኋላ ሰንበት ትምህርት ቤቱ አንድነት መዝሙር አቅርበው አሁን የማብራት ቅዱሳን ዘማሪያን መዝሙር እያቀረቡ ነው።

ክልል የመስቀል በዓል በተለያዩ ቦታዎች እየተከበረ ይገኛል። በዓሉ ሲከበር ደግሞ እንዲህ ችቦ ተይዞ እንግሮ ገባሽ እየተባለ በዓሉ ቤት ለቤት እየተዞረ ይከበራል። እንግሮ ገባሽ ማለት የቃሉ ትርጓሜ ደግሞ እንኳን የክረምት ወራት አልፎ ለጸደይ ወራት በሰላም አሸጋገራችሁ ማለት ነው። እኔም የሚሰናበታቸው እንግሮ ገባሽ ብዬ ነው። የዓመት ሰው አስቴር ምስጋናው ያናውን እና መሰግናለን አድማጮች። አሁን ደግሞ ወደ ደሴ እንወስዳችኋለን። የደሴው ዘጋቢያችን መስፍን አራጌ ለከ ተፈናቃዮች ጋር ጥቂት ቆይታ አድርጓል። የመጣ ነው ያው በጦርነት ምክንያት ነው። በጦርነት ምክንያት ነው የመጣ ነው። ወደዚህ ደሴ አካባቢ ነው ያለት። ያለት ቤተሰብ ጋር ተጠግቼ ነው ያለት እንደመጣ ነው ያረፍ ነው ቤተሰብ ጋር ነው። በራያ አላማጣ ላይ የበዓል አከባበር በጣም የተለየ አከባበር ነው ያለው። ያም ማለት እዚህ ከምታየው በላይ በጣም ደምቆ እናምሮ እናከብራለን። ግን እዚህ ጋር ትንሽ የሚያሳዝነው ነገር ከቤተሰብ ተለይተ ስታከብረው በዓል ቤተሰብ ጋር ሆነ የምታከብረው፣ እና ብቻህን ሆነ የምታከብረው አንዳየው ነው። ሆኖም ግን ያው እዚህ በዋዜማው ጥሩ ሆነ መከፋት ቢኖርም ግን እግዚአብሔር የተመሰገነ ይሁን እያከበር ነው እንገኛለን። ደስ አላምላኩ እባላለሁ። ከራያ ቆቦ ቆቦ ከተማ ነው የመጣሁት። በዚህ በጦርነቱ ምክንያት ነው ተፈናቅለን የመጣ ነው። ወንድሞች ጓደኞች አሉ እዚ ግን ብዙ ቤተሰብ አልወጣም። እዛው ነው የመስቀል በዓል በተወለድንበት ቦታ ወይም እንደራያ ቆቦ እጅግ በጣም አሪፍ አድርገን ነው የምናከብር የነበረው ደመራም ሆነ የተለያዩ ብዙ ነገሮች አሉ። ጓደኞች ጋር ትጫወታለህ፣ ቤተሰብ ጋር ታሳልፈዋለህ። በጣም ነበር የሚያምሩ እዛ የነበረው። አሁን ላይ ግን እንደምታየው እዚህ ደሴ እያከበር ነው። ምንም የደሴ አሪፍ ቢሆንም ግን እንደ ሀገር ቤተሰብ ጋር እንደምታከብረው እኩል አይመጣም። የመጣሁት ከቄለ ሙለጋ ተፈናቅለን ነው። አሁን ደግሞ ከወልዲያ ከ06 ቀበሌ ተፈናቅለን ነው የመጣ ነው። ሙለጋ ላይ እዛ እኛ የተወለድንበትም ስለሆነ እኛ ልጆቹ ቤተሰቦቻችን ከዚህ ሄዱ። ግን እዛ የራሳችን ያደግንበት አካባቢ ስለሆነ አከባበሩ ሌት ያለ ነው እና ደግሞ በጣም ደስ የሚል አከባበር ነበር። ማክበር አደለም በዓሉን ለራሱ ይከብዳል። እንዴት ማለት ቀኑ ለራሱ የሆነ የመንረሳበት ጊዜ ያለ አጋጣሚ አመጣጣችን መጥቶ ስለሆነ፣ በዛ ላይ እኛ ደግሞ ከበቂ ከኦሮሚያ ተፈናቀል አሁን ደግሞ እያ በቃ አላደል ለመናገር ሁሉ ይከብዳል። ያው እንግዲህ እዚህ የምናከብረው ማክበር ግዴታም ስለሆነ አመታዊ በዓልም እንደመሆኑ ጓደኞቻችን ጋር ወንድሞች አሉ፣ ቤተሰቦች እዚህ የመጡ እነሱ ጋር ሆነን እንደቀዘቀዘም ቢሆን ለማክበር ነው ያሰብ ነው። ግን ብዙዎቹ ማክበር አይፈልጉም። ይሄን እኔም እንዳጋጣሚ ስለመጣሁ ነው እንጂ የደስታ ስሜት ማንም ጋር ስለሌለ፣ ብዙዎች አሁን እዚህ የሉ? ብዙ የራያሱ አሁን ከዚህ አታየውም፣ በየቤቱ ተቀምጦ ነው ያለው። ግን ምንም አማራጭ ስለሌለ ግዴታ ሰብሰብ ብለን የሆነ ቦታ እናከብራለን ብለን እናስባለን። በህይወት መኖር በራሱ እግዚአብሔር የተመሰገነ። በመንገድ ላይ ብዙ ያው ስትጓዝ በግር የኩላሊት ችግር ስለነበረ ትንሽ ለአንድ ወር ያህል ተኝቼ ነበር። ግን እግዚአብሔር የተመሰገነ ያው እግዚአብሔር ፈቅዶት እዚህ ቆሜ እገኛለሁ። ኢትዮጵያ ሀገራችንን እግዚአብሔር አምላክ ከክፉ ነገር ይጠብቀልን። መልካም በዓል እንኳን አደርሳችሁ። እንኳን አደረሳችሁ። መልካም በዓል። ሀገራችንም ሰላም ያደርግልን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የብርሃነ መስቀል በሰላም አደረሳችሁ። ሀገራችንን ሰላም ያድርግልን። ከመጣብን ነገር ሁሉ ክርስቶስ ይጠብቀን። የዛሬያን በሰላም ያድርሰን። አድማጮች የአስቴር ምስጋናውን ዘገባ ከባህር ዳር በማስተዋወቅበት ጊዜ አቆረቆባሽ በሚል ያስተዋወቅኩት እንጉሮ ገባሽ በሚል እንዲስተካከል አንዳንዶች አድማጮቻችን ስልክ ደውላችሁ ጭምር ማስተካከያ ሰጥቶላችሁናል። ለተፈጠረው ስህተት ይቅርታ እንጠይቃለን። ወደ ተከታዩ ዘገባችን እናልፋለን። ወደ መቀሌ ነው የምንወስዳችሁ። በትግራይ መስቀል እንደ ወትሮ አልተከበረም፣ ይለናል ዘጋቢያችን ሙልጌታ ጽብሐ ከመቀሌ። መምህር ሙሉ ገሰሰው በዳግማዊት አክሱም ጌተ ሰማኒ ቅድስት ማርያም ቤተ ክርስቲያን ሰባኪ ናቸው። የ2014 የመስቀል በዓል በአደባባይ ያልተከበረበት ምክንያት በክልሉ ባለው ወቅታዊ ሁኔታ ነው ብለዋል። ሕዝበ ክርስቲያን በአንድ ላይ ተሰብስቦ የእምነቱን መገለጫ የሆነውን መስቀል በግልጽ ማሳየት ነበረበት። ዘንድሮ ይህ አልሆነም። ምክንያቱም ደግሞ ህዝብ ትግራይ ራሱ የመስቀል መከራ እየተቀበለበት ያለ ስብስብ በመሆኑ በቤቱ ሆኖ ነው እያከበረ ያለ። ቤተክርስቲያን ደግሞ ስርዓቱ አምልኮ ሁሉ እየተከናወነ ነው። መስቀል የሚጠይቀውን የአከባበር በዓል ዝግጅት ሁሉ በቤተክርስቲያን ውስጥ እየተካሄደ ነው። ነገር ግን በአደባባይ ወቅት ማክበር ግን አይቻልም። አሁን ህዝቡ እየተራበ ያለ ተዘግቶበት ያለ ህዝብ ስለሆነ ንብረቱ ተዘርፎበት ጥሪቱ ተገድሎበት ያለ ስለሆነ የሚበላ፣ የሚቀመስ የሌለው በረሃብም እየሞተ ባለበት ወቅት ደስታውን በአደባባይ መግለጽ አይችልም። ዘማሪ መድሃን የወርቅ ነህ የተባለም የቤተክርስቲያኑ አገልጋይ በበኩሉም በዓሉ ከአሁን በፊት ከተለያዩ አብያተ ክርስቲያን የተውጣጡ ካህናትና ሰንበት ትምህርት ቤት አባላት በጋራ እየዘመሩ ከአማኞች ጋር በአንድነት ያከብሩት የነበረ በዓል ነው ብለዋል። አሁን በየደብሩ መከበሩ የራሱ የሆነ ድምቀቱ ቀንሷል። እንዳልኩ፣ በትግራይ ከፍተኛ የሆነ እልቂት፣ ጦርነት፣ የሌላ ሀገርም የተሳተፈበት ጦርነት ስለነበረ አብዛኛው ህዝባችን ተሰደዋል። አብዛኛው ህዝባችን በጦርነት ታጅቷል። ነገ የተሻለ ነገር እንደሚመጣ ምንም ጥርጥር የለኝም። የትግራይ ህዝብም ዓለምም እያወቀ ያለበት ሁኔታ የተፈጠረው። ስለዚህ በዓሉ ኔክስት እግዚአብሔር በፈቀደው መልካም ዘመን ይመጣል። እግዚአብሔር የምናመሰግንበት የልባችን መሻት የምንፈጽምበት፣ ወደ ልማታችን የምንገባበት ዘመንና ጊዜ መጣል ብዬ አስባለሁ። ቀጣይ አመት ያለው ችግር ተወግዶ በሰላም በአንድነት በዓሉ ለማክበር ምኞት እንዳላት የተናገረችው ደግሞ መርሃዊት ምስጋና የተባለች በአንድ አጥቢያ ቤተክርስቲያን በዓሉን ስታከብር ያገኘኋት የእምነቱ ተከታይ ናት። እንደ እግዚአብሔር ፍቃድ ለሚቀጥለው አመት አሁን ያለው ጭንቅ፣ ጦርነት፣ ረሃብ ሁሉም ጠፍቶልን ሰላም ሆኖ በመስቀል እርቅ እንዳደረገው እግዚአብሔር አምላክ ለእኛ ምሕረቱን ልኮልን በሰላም እንድናከብር ነው የምመኘው። በነበረበት ቦታ እንደነበረው ሁሉም ሰው ደስተኛ ሆኖ እየሳቀ አሁን ያለው ድባብ ጥሩ አይደለም፣ አሁን ባለው ሁኔታ። ስለዚህ ከኛ የተለዩም ወንድሞች እህቶች አሉ። እነሱ ከነሱ ጋር አብረን ተሰብስበን እንደ ሃይማኖቱ እንደ ስርዓቱ ሆነ እንድናከብረው ነው የምመኘው። ሙልጌታ ጽባህ፣ እናመሰግናለን። አድማጮች፣ ዝግጅቶቻችንን በሙሉ በዌብሳይታችን ላይ ታገኙታላችሁ። ለዛሬ ያሰናዳ ነው ዝግጅቶች ሰዓት በመጠናቀቁ በዚሁ ተጠናቅቀዋል። ሰላም፣ በደህና ደሩ።